የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተሰናባቹ አስተዳደራቸው ሽብርተኞችን በመዋጋት በኩል ያደረገውን አስተዋጽኦ አወድሰው ተናግረዋል። ፕሬዚደንት ኦባማ ፍሎሪዳ ታምፓ ላይ በማክዴል አየር ኃይል መደብ ትናንት ተገኝተው በስልጣን ዘመናቸው መጨረሻ ባደረጉት በዚሁ የሀገራቸውን ብሔራዊ ደህንነት የሚመለከት ንግግር ውከተኛና ጽንፈኛውን እስላማዊ መንግስት ቡድንን ከማዳከም በላይ ከነፍሰ ገዳዮችና ከጨካኞች ጋር የሚተካከል ተግባሩ እንዲገታ፣ በተለይም ደግሞ የአልቃይዳው መሪ ኦሳማ ቢንላደን በመገደሉ አልቃይዳ ጥጉን እንዲይዝ የተደረገ መሆኑን አመልክተዋል። እንዲሁ ብለዋል እሳቸው። አሜሪካውያን አገራቸው ሽብርተኞችን ለማሸነፍ የተያያዘችውን ጎዳና እንዲቀጥሉም ኦባማ አሳስበዋል። አዲሱ አበበ ተጨማሪ ይዟል። ፕሬዚዳንት ኦባማ ማክድሪል አየር ኃይል ጦር ሰፈር ባደረጉት ንግግር እንደገለጡት በመካከለኛው ምስራቅና በእስያ ያሉ ሸሪኮችን ላካተተው አዲስ ስትራቴጂ ምስጋና ይግባውና ሽብርተኛነትን በመዋጋት ረገድ አስተዳደራቸው ስኬታማ ስራ አከናውኗል። instead of pushing all of the burden onto American ground troops. ሸክሙን ሁሉ ዘመቻ ላይ ለሚገኘው እግረኛ ጦር አሳልፎ ከመስጠት ይልቅ ሽብርተኞች ባሉበት አካባቢ ሁሉ አሰሳ ከማድረግ ይልቅ የአጋሮች መረብ ልንዘረጋ ችለናል። አልቃይዳ በተለይ መመሪው ኦሳማ ቢን ላደን ከተገደለ ወዲህ በቀደመ ምስሉ ግን እርቃኑን የሚንቀሳቀስ ሆኗል ያሉት ኦባማ ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድንም በተለይ ዩናይትድ ስቴትስና ሸሪኮቿ የቡድኑን የገቢ ምንጭ ካዳከሙ ጀምሮ ተሽመድምዶ፣ ወጣቶችን የሚያማልልበት ኃይሉም ተንኮታክቶ ወድቋል ሲሉ ተናግረዋል። የአይስልን የገቢ ምንጭ የማያንሰራራ ሁኔታ አጥቅተናል። በብዙ ሚሊዮን ዶላሮች የሚገመት የነዳጅና የጥሬ ገንዘብ ካዝናውም እንዳልነበረ ሆነዋል። በአጭር አነጋገርም የአይሴል የጀርባ አጥንት ተሰብረዋል፣ በሸሸጊያዎች ሁሉ ተወስደዋል። በሁለት ዓመት ጊዜ ውስጥ ነው። ይህን ሁሉ በአስር ቢሊዮን ወጪ ያጠናቀቅ ነው። ይህን ሁሉ ያከናወን ነው አሉ ኦባማ። ያለምንም ወከባ ወይም ሙስሊሞችን ከሽብርተኛነት ጋር ባለማያያዝ ነው ሽብርተኛነትን ለመዋጋት ያለው አዋጪ የረጅም ጊዜ ስትራቴጂ ልማት መሆኑንም ፕሬዚዳንት ኦባማ አመልክተዋል። በመጀመሪያ ደረጃ ውዝግብ እንዳይቀሰቀስ ማድረግ የሚቻለው በእንዲህ ያለ ሁኔታ ነው። ከውጊያ በኋላ ድሉ ዘላቂ መሆኑን የምናረጋግጠውም በዚሁ ሁኔታ ነው። ሰዎች የአክራሪዎች ሰለባ ከመሆን የሚድኑትም በዚህ ዘዴ ነው። ምክንያቱም ሕፃናት ትምህርት ቤት በመሄድ ራሳቸውን ያውቃሉ፣ ወላጆችም ልጆቻቸውን መመገብ ይቻላቸዋል። ፕሬዚዳንቱ በዚሁ ንግግራቸው በኮንግረሱ ማለትም በምክር ቤቱ አባላት ላይም ሂስ ሰንዝረዋል። በሥልጣን ዘመናቸው ወቅት የጓንታናሞ ቤ እስር ቤትን ለመዝጋት የገቡትን ቃል ተግባራዊ ለማድረግ እንዳላስቻሏቸውና መሰናክልም እንደፈጠሩባቸው ገልጠዋል። እርግጥ የእስረኛው ቁጥር መቀነሱን ኦባማ መናገራቸው አልቀረም። We can get these terrorists and stay true to who we are. And in fact, our success in dealing with terrorists. የጓንታናሞ እስር ቤትን የመዝጋት እቅዳችን ጊዜ ያለፈ መሆኑ አያጠያይቅም። የሥልጣን ዘመናቸውን በማጠናቀቅ ላይ ያሉት የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ዩናይትድ ስቴትስ ሠራዊት የአገሪቱን ሕገ መንግሥትና ነጻነት በማስከበር በማስጠበቅ ረገድ ያደረገውን አስተዋጽኦ አመስግነዋል።